በጎርጎረሳዊው የዘመን ቀመር በ1960 ዓ ም ከፈረንሳይ ነፃነቷን ያገኘችው ምዕራብ አፍሪካዊቷ ሀገር ማሊ በአፍሪካ በጥጥ ምርቷ ትታወቃለች። ሀገሪቱ ከቅኝ ተገዥነት ነጻ ብትወጣም በጎርጎረሳዊው 1992 ዓ ም ዲሞክራሲያዊ ምርጫ እስኪካሄድ ድረስ ለ23 ዓመታት በአምባገነን አገዛዝ ስር ቆይታለች። ማሊ ምንም እንኳ የባህር በር ባይኖራትም ከአዲሱ የስርዓት ለውጥ ማግስት በኢኮኖሚ እድገት በዲሞክራሲ እንዲሁም በ ማህበራዊ መረጋጋት ረገድ አዎንታዊ ለውጦች አሳይታ ነበር። አዎንታዊ ለውጡ ግን የዘለቀው ለአስር ዓመታት ብቻ ነው። በጎርጎረሳዊው የዘመን ቀመር ከ2012 ጀምሮ አዝዋድ የተባለውን ሰሜናዊ የሀገሪቱ ክፍል ለመገንጠል ነፍጥ ባነሱ የተዋሬግ አማጽያንና ሀገሪቱ በሸሪያ እንድትተዳደር የሚፈልጉ አክራሪ የእስልምና ኃይሎች በየፊናቸው ከመንግስት ጋር ግጭት ውስጥ በመግባታቸው ማሊ በእርስ በርስ ጦርነትና በተደጋጋሚ የሽብር ጥቃቶች እየታመሰች ትገኛል ለች። በዚህም ምክንያት በሀገሪቱ ዘጠና አምስት በመቶ የሚሆነው ወጣት ለስራ አጥነት ተጋልጧል። በሰሜናዊ የሀገሪቱ ክፍል ጋዮ ከተማ በአንዲት አነስተኛ የመዝናኛ ስፍራ ቴሌቪዥን እየተመለከተ የዶቼቬሌዋ ካትሪን ጋንዝለር ያገኘችው ወጣት ኢሳባና ካና እንደሚለው አብዛኛው ወጣት በየቀኑ በእንዲህ ያሉ ስፍራዎች ተቀምጦ ሲቆዝም ይውላል። እዚህ ምንም የሚሰራ ነገር የለም፣ ፋብሪካዎች የሉም። እዚህ ለሚውሉት ወጣቶች የስራ እድል ለማመ ለመመቻቸት መዋለ ነዋይ አልፈሰሰም። ማንም ስራ ማግኘት አይችልም። ተመልከቱ፣ ስራ ፈልጎ ማግኘት ስለማይቻል ነው በየቀኑ እዚህ የምንመጣው። ተስፋ የምናደርገው መንግስት ችግራችንን አዳምጦ ስራ ይፈጥርልናል ብለን ነው። ነገር ግን በአሁኑ ሰዓት ምንም የለም። የአዛዋድ ነጻ አውጪ ብሔራዊ ንቅናቄ በምህፃሩ ኤምኤንኤልኤ የተባለው የቱዋሬግ አማጽያን እና የአንድነት ንቅናቄ የተባለው እስላማዊ አክራሪ ቡድን ከመንግስት ጋር በሚያደርጉት ግጭትና የሽብር ጥቃት የተነሳ በሀገሪቱ የቱሪዝምና የመዋለ ንዋይ ፍሰት ከማሽቆልቆሉ ባሻገር ለሀገሬው ህዝብ በሰላም ወጥቶ መግባትም ፈተና ሆኗል በጋዮ ከተማ የሶንጋይ ጎሳ ባህላዊ መሪ ሙሳ ማይጋ ይናገራሉ በጣም ግልጽ ነው ያሳያል። የጸጥታ ሁኔታ እዚህ በቀላሉ የተጠበቀ አይደለም። በነጻነት መንቀሳቀስ አልቻልንም። በጣም ተገድበናል። ይህ መሆን አልነበረበትም። ይህንን ችግር ለመፍታት በተለያዩ ጊዜያት በአማጽያኑ ና በመንግስት መካከል ድርድሮች ተካሂደዋል። እስካሁን ግን የረባ መፍትሄ አልተገኘም። በሀገሪቱ ዋና ከተማ ባማኮ በመንግስትና በተቃዋሚዎች መካከል የብሔራዊ አንድነትና እርቅ ጉባኤ በዛሬ ዕለትም ተጀምሯል። በጉባኤው ከ300 በላይ ተሳታፊዎች እንደሚገኙ የሚጠበቅ ሲሆን ትኩረቱን በጎርጎረሳዊ 2015 በተፈረመው የሰላም ስምምነት መሰረት የሰላም የእርቅና የብሔራዊ አንድነት መግባቢያ ሰነድ ማጽደቅ ላይ ያደ ደረገ ነው። የሀገሪቱ ፕሬዝዳንት ኢብራሂም ቡባካር ኪታ በጉባኤው የመክፈቻ ስነስርዓት የምንፈልገው የተዋሃደች ማሊን በመሆኑ ለሁሉም በራችን ክፍት ነው ብለዋል። ጉባኤው ከአስር አመት በላይ በሀገሪቱ የዘለቀውን ቀውስ ይፈታል የሚል ተስፋ የተሰነቀበት ቢሆንም ከባማኮ የወጣ ዘገባ እንደሚያመለክተው አንዳንድ ተቃዋሚ ፓርቲዎች ከጉባኤው ራሳቸውን አግለዋል ተብሏል። የአዘዋድ የተባበረው ንቅናቄ የቀድሞ አማጽያን ጥምረትና እንዲሁም የማሊ ተቃዋሚ ቡድኖች ለክርክርና ለዝግጅ ድርጅት የተሰጠው ጊዜ አናሳ ነው በሚል በጉባኤው እንደማይገኙ አስታውቀዋል። እንዲያም ሆኖ ባህላዊ የጎሳ መሪ ሙሳ ማያጋ በማሊ ቀውስ እንዲያበቃ ከተፈለገ ለሀገር ፍቅር ሲባል ራስን ማሸነፍ እንደሚያስፈልግ አመልክተዋል። ጉባኤው እስከ እሁድ ይዘልቃል ተብሎ ይጠበቃል።